የአምቦ ከተማ ወደ አንጻራዊ መረጋጋት ተመልሳ መንገዶች መከፈታቸውንና የንግድ እንቅስቃሴ መጀመሩን የከተማው ከንቲባ ገለጹ። ለጠፋው የሰው ሕይወትና ለወደመው ንብረት ማዘናቸውን ገልጸው አጥፊዎችን ተጠያቂ ለማድረግ የማጣራት ተግባር እየተከናወነ ነው ብለዋል። የአምቦ አጠቃላይ ሆስፒታል ባለፉት ሁለት ቀናት ግጭት አምስት ሰዎች መሞታቸውንና ሀያ ሰዎች በሕክምና ላይ እንደሚገኙ አረጋግጧል። ናኮር መልካ ተጨማሪ አለው። የአምቦ አጠቃላይ ሆስፒታል ስራ አስኪያጅ አቶ ደበበ ፈጠነ ጥቅምት 12ና 13 በጸጥታ አካላትና የተቃውሞ ሰልፈኞች መካከል በተፈጠረው ግጭት 25 ሰዎች ሆስፒታል መግባታቸውን ተናግረዋል። የደረሰውን የሞትና አካል ጉዳት እንዲህ ይገልጻሉ። ጥቅምት 12 ሰላማዊ ሰልፍ ነበረ። በአምቦ ከተማ ትንሽ ሰበብ ነበረ። በዛ ምክንያት ወደ 11 የሆኑ ሰዎች እኛ ጋር ተጎድቶ መጥቶ ዘጠኙ ተኝቶ በመታከም ላይ ሲሆኑ ሶስቱ ህይወታቸው አልፈዋል። በሚቀጥለው ጥቅምት 13 2014 ዓ ም በተመሳሳይ ጉዳት የመጡ ወደ አስራ አራት ሰዎች መጡ። ከዛ ውስጥ ሁለት ሰው ህይወታቸው ያለፈ ሲሆን በጠቅላላ የተጎዳው 11 ና 14 25 ሰው ሲሆን ከዛ ውስጥ አምስት ሰው ህይወቱ አልፈዋል ነው። ሌላው ተኝቶኛ ጋር እየታከሙ ነው። የጉዳታቸው መነሻስ ምንድን ነው? ያው ምክንያቱ ያው የተመቱበት እንግዲህ በጥይት ነው። ተመቶ የተባለው በጥይትም ነው እሱ ያየ ነው። እኛ ጭንቅላታቸውን የተመቱ እግራቸውን ተመቶ የሞቱም ቁስሉ ያገኙም አሉ ማለት ነው። እድሜያቸው ሁለቱም ጫፍ ላይ ያለ 17 አመት ልጅም አለ የሰማንያ አመት አዛውንትም አለ ከሟቾች ውስጥ ማለት ነው። በአብዛኛው ግን እድሜያቸው በሃያ 20 አመት አካባቢ 20 ውስጥ ያሉታቸው እና 20 እና 30 ውስጥ ነው የሚወድቁት በአብዛኛው ዕድሜ የሄድ መክልላቸው እሱ ነው። ከእነዚህ መካከል ሶስቱ ለተሻለ ሕክምና ወደ አዲስ አበባ መላካቸውን ተናግረው ሶስቱ ደግሞ ታክመው ወደ ቤታቸው ሄደዋል ብለዋል ስራ አስኪያጁ። በሆስፒታሉ እየታከሙ ከሚገኙ መካከል የአስራ ሰባት አመት ታዳጊ መሆኑን የሚናገረው መልካሙ ጋዲሳ አንዱ ነው። ስለደረሰበት ጉዳትና አሁን ስለሚገኙበት ሁኔታም እንዲህ ገልጻል። የተመታሁት ኩላሊቴን ነው። ጃራ በሚባል ቦታ ሶስት ሌሎች ሰዎችን ከመቱ በኋላ እኔንም በጥይት ነው የመቱኝ። መጀመሪያ ላይ ብዙም አያመኝም ነበር። አሁን ግን ይጠዘጠዘኛል፣ በጣም እያመመኝ ነው። የፖለቲካ ታጋይና የኦኤምኤን ስራ አስኪያጅ አቶ ጀዋር መሐመድ ላይ ሊፈጸም ነበረ የተባለው ጥቃትን በመቃወም ለሁለት ቀናት ተዘግቶ የነበረው መንገድ መከፈቱንና የንግድ እንቅስቃሴ መጀመሩን የከተማው ከንቲባ አቶ ተረፈ በጣዳ ገልጸዋል። በተቃውሞ ወቅት ለጠፋው የሰው ሕይወትና ንብረት ማዘናቸውን በመግለጽ ተከታዩም ብለዋል። በመጀመሪያ ደረጃ በከተማችን በአምቦ ከተማ በተፈጠረው ችግር የከተማ አስተዳደሩ የተሰማው ጥልቅ አዘን መሆኑን እየገለጽኩኝ ለጠፋው የሰው ሕይወት የተሰማን ጥልቅ አዘን መሪር መሆኑን መግለጽ ይፈልጋለሁ። ከዛ ባሻገር ግን ህዝባችን ያለውን ቅሬታ ያለውን ተቃውሞ ለማሰማት በዲሞክራሲያዊ መንገድ ማውጣቱ ተገቢ ነው። ነገር ግን ይህንን ህዝቡ ሊያሰማ የወጣውን ቅሬታ ተገን በማድረግ በምንም መመዘኛ ተቀባይነት የሌለውን ስራ የፈጸሙ ግለሰቦች ለወደፊቱ በህግ የሚጠየቁ ጉዳቸውም እየተጣራ ነው። ተጣርቶ ለህግ የሚቀርቡበት እድል ይፈጠራል። ከተማው ወደ ነበረባት ሰላም የመመለሷ ሁኔታ ይስተዋላል፣ ይታያል። ይሄ ተጠናክሮ መቀጠል ይጠበቅበታል። ትልቅ ክፍተት እንደተፈጠረና ና በዚህ ክፍተት ሊጠቀም የሚፈልግ አካል ሁሉ በከተማችን እጁን ን እንዲሰበስብ ነው ጥሪ የምናስተላልፈው። ከዛ ባለፈ ግን ከከተማ ነዋሪ ጋራ በመተባበር እና እንደዚሁም ከህዝባችን ጋራ በመሆን የተጀመረውን የሰላሙን ሁኔታ የማስቀጠል ስራ ይሰራል። በጥፋቱ በቀጥታም ሆነ ተዘዋዋሪ ሁኔታ ተሳታፊ የነበሩ አካላትን ፖሊስ እያጣራ ነው ያሉት ከንቲባው፣ እንደተጠናቀቀ ለህብረተሰቡ ይፋ እንደሚደረግም ገልጸዋል። ለሁለት ቀናት ተቋርጦ የነበረው የትራንስፖርት አገልግሎት መጀመሩን አስተውያለሁ። ከኢትዮጵያ ንግድ ባንክ የከተማው ዋና ቅርንጫፍ በስተቀር ሌሎች ባንኮች አለመ ክፈታቸውን ለመታዘብ ችያለው። ሌሎች አገልግሎቶችም በከፊል ተከፍተዋል። አንጻራዊ ሰላም ወደ ከተማው ቢመለስም ለዘላቂነቱ ከከተማው ህብረተሰብ ጋር ውይይት ለማድረግ መታሰቡን የከተማው ከንቲባ ገልጸዋል። የኦሮሚያ ክልል መንግስት ያቀረበውን ጥያቄ ተከትለው የመከላከያ ሰራዊት የጸጥታ ችግር በተከሰተባቸው አምቦን ጨምሮ በቢሾፍቱ፣ ባሌ፣ ሮቤ፣ አዳማ፣ ሞጆ እንዲሁም በድሬዳዋና ሀረር ማሰማራቱን የመከላከያ ሚኒስቴር ማሳወቁን የአገር ውስጥ መገናኛ ብዙሃን ዘግበዋል። ለአሜሪካ ድምጽ ناکور ملکا کامبو